ቅዱስ እግዚአብሔር ልዩ ገዥ ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ልዩ ዓለም ቅዱስ ኃያል ልዩ ኃያል ኃይል መላካዊ ኃይል ሥጋዊ ኃይል መንፈሳዊ አለ ኃይል መላካዊ ወነሳ አሃዱ መላክ ኃያል ወጽኑ አብየ እብነ ከመን ተማህረጽ ወወገረ ውስተ ባሕር ወይብየ ከመዝ ትትገደፍ ባቢሎን አባይ ሀገር ያለው ነው። ኃይል ሥጋዊ እንደ ጌዴዎን፣ እንደ ባርቅ፣ እንደ ዮፍታሄ፣ እንደ ሶምሶን ነው። ኃይል መንፈሳዊ እንደ አብርሃም ነው። ወይብየ ዝኩ ሀያል አብርሃም ይሟኒ ሰይፈ ጸላይ እንዲል ቅዱስ ህያው ልዩ ህያው ህይወት እንስሳዊ ህይወት ሰብአዊ ህይወት መልአካዊ አለ። ህይወት እንስሳዊ በተፈጥሮ ይሰጣል በሞት ይነሳል እንደ ተነሳ ይቀራል። ህይወት ሰብአዊ በተፈጥሮ ይሰጣል በሞት ይነሳል በትንሣኤ ዘጉባኤ ይመለሳል። ህይወት መላካዊ በተፈጥሮ ይሰጣል እንደ ተሰጠ ይቀራል አይነሳም። አንድም ቅዱስ ንጹህ ጽኑ ክቡር ልዩ ሲል ነው። ንጹህ አለ። ሰውን ንጹህ ቢሉት ጽድቅም ሀጢአትም ይስማማዋል እንደ ነጭ ልብስ። ነጭ ልብስ ጥቁር ቀለም፣ ቀይ ቀለም ቢቀቡት ሁሉንም ይቀበላል። ሰውም አንድ ጊዜ ወደ ኃጢአት፣ አንድ ጊዜ ወደ ጽድቅ ሲል ይኖራልና ወይ ለሃ ኮከ ዘይንበለጽነት ከመይይኩን ሰናያቲከ ዘይንበለፍዳ ወይ ሬ ከመትኩን ዘትትሊያል እምንየሁ እምቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ይትወከፋ ጠባያት ዘይትገበር ቦን እንዲል ለእርሱ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና ለእሳት ባህሪ ውእየት እንጂ ቁረት፣ ለውሃ ባህሪ ቁረት እንጂ ውእየት እንዳይስማማው እስመ ንጹሃት እማንቱ ጠባያት ይሁ ለእግዚአብሔር ዘይንበለ ነውር እንዲል ጽኑ አለው። ሰውን ጽኑ ቢሉት በህማም በሞት ይለወጣል። ህልፈት ውላጤ ይስማማል። ንህነሰ ንጠፍ ወይንሄሉ ሄሉ ወቅሩ ሙስናሃ በዲበ አንቀጽ እማንቱሰ ይታጎላ እንዲል በርሱ ግን ይህ ሁሉ የለበትምና አንተሰ አንተ ክመ ወአመቲከኒ ዘይህልቅ አንተሰ ትሄሉ ለዓለም እስመስምከተመለኮት ዘዲህ በህላው የሁ ሰናይ ወይ ተነትን እምዛሃሎ እስማነ አምላክ ዘይቱ የለጥ እንዲል ክቡር አለው። ሰውን ክቡር ቢሉት ካፋ ባገኘው ገንዘብ ነው እንጂ የባህሪ አይደለም። ምንት ብከ ዘይነሳይከ እምካልከ ወምንት ብከ ዘይኮነ ውሁበ ለከ እንዲል እርሱ ግን ከባህሪው ያገኘው ነውና ባእል ዘይይልየቅህወ እግዚ ዘይግዝዎ ንጉስ ዘይይሰይምዎ ስብሐቲሁ ዘይምሀቤሁ ወውዳሴሁ እምዚያሁ እንዲል ልዩ አለ ከእርሱ በቀር ፈጥሮ የሚገዛ የለምና ቅዱስ ኃያል ኃያል ዝአልዎ ድካም እንዲል ቅዱስ ሕያው እስመ ለግሙራ ሕያው ውእቱ እንዲል ቅዱስ እግዚአብሔራ ቅዱስ ቅዱስ እግዚአብሔር ቅዱስ አብ ቅዱስ ኃያል ወልድ ቅዱስ ያው መንፈስ ቅዱስ ዘተወልደን አሳልፎ ለወልድ ይቀጽሏል። አንድም ቅዱስ ቅዱስ እግዚአብሔር አብ ቅዱስ ኃያል መንፈስ ቅዱስ ቅዱስ ያው ወልድ ነው። ዘይ መውታለ በባህሪው ሞት የለበትምና፣ ዘተወልደ አሁን ለወልድ ቢቀጽሉ የተመቸ हमारे यहाँ